The voice of a በአውሮፓውያን የዘመን አቆጣጠር 2014 ሶሺ ባዘጋጀችው የክረምት ኦሎምፒክ ውድድር ወቅት አበረታች እጾችን ወይም መድኃኒቶችን በመውሰድ የተከሰሱ 28 የሩሲያ አትሌቶች ያስመዘገቧቸው ውጤቶች እንዲሰረዙና እድሜ ልክም ከኦሎምፒክ ውድድሮች እንዲታገዱ መደረጋቸው ይታወሳል። ጉዳዩን ሲያየ ቆየው ዓለም አቀፉ የስፖርት የይግባኝ ፍርድ ቤት ዛሬ ብዩኑን ሰርዞ አትሌቶቹን አቤቱታ አጽድቋል። በሌላ በኩል ደግሞ ደቡብ ኮሪያ በምታዘጋጀው ኦሎምፒክ የምትሳተፈው የኮሚኒስት ሰሜን ኮሪያ ሰንደቅ ዓላማ ዛሬ በአትሌቶቿ መንደር ውስጥ መውለብለብ ጀምረዋል። ክሪስ ሃናስ እና ሪቻርድ ግሪን ከአሜሪካ ድምፅ ዜና ማዘጋጃ ወይም ማደራጃ ያጠናቀሯቸውን አጫጭር ዘገባዊ ዝርዝር ሰለሞን ክፍሌ እንደሚከተለው ይዞ ቀርበዋል። ዓለም አቀፉ የስፖርት ጉዳዮች ሕግ ባይም ፍርድ ቤት ካስ በዛሬው መግለጫው አትሌቶቹ አበረታች መድኃኒት መጠቀማቸውን የሚያሳይ በቂ ማስረጃ የለም ብሏል። በዚህ ምክንያት የቀረቡባቸው ክሶችን ሰርዞ በ2014 ያስመዘገቧቸው ውጤቶች እንዲጠበቁላቸው በይኗል። ከካስ ማለት ከስፖርት ይግባኝ ፍርድ ቤቱ ውሳኔ በኋላ ዓለም አቀፉ የኦሎምፒክ ኮሚቴ በሰጠው አስተያየት ደግሞ 28ቱ የሩሲያ አትሌቶች በአቤቱታቸው ቢረቱም በቅርቡ ደቡብ ኮሪያ በምታስተናግደው የክረምት ኦሎምፒክ ግን እንዲሳተፉ አይጋበዙም ብሏል። ሌሎች 11 አትሌቶች የሚግባኝ ቢሉም የተከለከለውን አበረታች መድኃኒት ለመጠቀማቸው ማረጋገጫ ስለተገኘ ውድቅ ተደርጎባቸዋል ሲል ካስ አስረድቷል። ሩሲያ በ2014ቱ ኦሎምፒክ ውድድሮች ወቅት አትሌቶቿ መድኃኒት እንዲጠቀሙ ገፋፍታ ስለመሆኗ በስፋት ምርመራ የማካሄድ ሥልጣን እንደሌለውም ፍርድ ቤቱ ጨምሮ አብራርቷል። የሩሲያ አትሌቶች በ2018ቱ ኦሎምፒክ ላይ በሀገራቸው ሰንደቅ ዓላማ ስር መወዳደር እንደማይችሉ አይኦሲ ማለት ዓለም አቀፉ የኦሎምፒክ ኮሚቴ አግዷል። መወዳደር ከፈለጉም የገለልተኛ ሀገር ሰንደቅ ዓላማ መጠቀም ይችላሉ ብሏል። ይበንዲህ እንዳለ በዘንድሮው ደቡብ ኮሪያ በምታዘጋጀው የክረምት ኦሎምፒክ ለመሳተፍ ፈቃደኝነቷን ያሳየችው ኮሚኒስት ሰሜን ኮሪያ ሰንደቅ ዓላማዋ ዛሬ በአትሌቶቿ መንደር ውስጥ መውለብለብ ጀምሯል። የኦሎምፒክ መንደሮቿ ፒዮንግ ቻንግ እና ጋንግኑግ ከሶውል በስተ ምሥራቅ 230 ኪሎ ሜትር ርቀት ላይ የሚገኙ ሲሆን በይፋ የተከፈቱት በትላንትና ዕለት ነው። አስሩ የሰሜን ኮሪያ አትሌቶችም ደቡብ ኮሪያ ይገባሉ ተብሎ የሚጠበቀው በዛሬ ዕለት ነው።